የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ዛሬ የሰጡት መግለጫ የጠቅላይ ሚኒስትር ኃይል ማርያም ደሳለኝ የኳታር ጉብኝት፣ የውጭ ጉዳይ ሚኒስትሩ የአሜሪካ ቆይታና በህዳሴ ግድብ ዙሪያ ከግብፅ ጋር ያለውን ሁኔታ ላይ ቢሆንም በአብዛኛው ጊዜ የወሰደው የህዳሴ ግድብ ነበረም። ከህዳሴ ግድብ ጋር የተያዘውን ጉዳይ የግብፅ የመገናኛ ብዙሀን ብቻ ሳይሆን የሀገራችን የመገናኛ ብዙሃንም ከሚገባው በላይ ትኩረት ሰጥተውት፣ አንዳንዴ የማይገባውን ትኩረት ሰጥተውት ሲሸፍኑት ይታያሉ። በግብፅ በኩል በተለይ የመገናኛ ብዙሀኖች ይህንን ህዳሴ ግድብ ከኳታር በሚገኝ ገንዘብ እንደሚሰራ አድርጎ የማቅረብ አዝማሚያ አለ። ይሄ ፍጹም ከሀቅ የራቀ ነው። የዚህ ግድብ ባለቤቶችም መሀንዲሶችም ኢትዮጵያውያን ናቸው። ኢትዮጵያውያን ከሊቅ እስከ ደቂቅ ሁሉም እየሰሩት ያለ ፕሮጀክት ነው። ይሄ ፕሮጀክት በዛ መንፈስ የተጀመረ ፕሮጀክት ነው። ከስልሳ በመቶ በላይ ተከናውኗል። ኢትዮጵያውያን የሚጨርሱት ፕሮጀክት ነው። እንደዛ አይነት የተሳሳተ ዘገባ አንደኛው መነሻው ኢትዮጵያውያን እንደዚህ አይነት ትልቅ ፕሮጀክት አይሰሩም ከሚል የተሳሳተ ዝንባሌ የሚነሳ ነው። ሁለተኛ፣ የመገናኛ ብዙሃኑ ግብፅ ውስጥ አንድ የፖለቲካ ትኩሳት ሲኖር እንደ ማስቀየሻ መንገድም ያዩታል። ስለዚህ ከግብፅ የመገናኛ ብዙሀን የሚወጣውን ዘገባ እንዳለ በማቅረብ መሳሳት አያስፈልግም። የመገናኛ ብዙሀን በዚህ ረገድ በጥንቃቄ እንዲትሄዱበት ያስፈልጋል። ከዚህ ውጭ ግን መታወቅ ያለበት የኢትዮጵያ መንግስት ከህዳሴ ግድብ ጋር በተያያዘ ከግብፅም ከሱዳንም ጋር የሚያደርገውን የትብብር እንቅስቃሴ አጠናክሮ ይቀጥላል። ካለቀባዩ አቶ መለስ አለም በግብፅና በኢትዮጵያ ያሉ የመገናኛ ብዙሃን በግድቡ ዙሪያ የተሳሳቱ መረጃዎችን ለሕዝብ እያቀረቡ እንደሆነ ነው የጠቀሱት። የግብፅ ተቋማትና የተለያዩ የመገናኛ ብዙሀን የሰሞኑ ዘገባ ዋነኛው ማጠንጠኛ ኢትዮጵያና የኢትዮጵያ መንግስት ካይሮ የተካሄደውን የሶስትዮሽ የሚኒስትሮች ስብሰባ በተመለከተ የማሻሻያ ሀሳብ ጠየቀ የሚል ነው። በኢትዮጵያ በኩል የቀረቡት የማብራሪያ ጥያቄዎች ናቸው። አንደኛው እሱ ነው። ስብሰባዎች በተደናቀፉ ቁጥር የሚገባውን ርቀት ባልሄደ ቁጥር ኢትዮጵያ መሰናክል እንደሆነች ይቀርባል። እነዚህ ለሀገር ውስጥ የሕዝብ ግንኙነት ፍጆታ የሚቀርቡ ጉዳዮች ናቸው። እነዚህን ጉዳዮች እንደወረዱ መውሰድ አንድም በአጀንዳዎቹ ላይ የተሟላ ግንዛቤ ካለመያዝ የሚመነጭ ነው። ለምሳሌ አንደኛው ስህተት የ ህዳሴ ግድብን በተመለከተ በግብፅ የመገናኛ ብዙሀን የሚቀርበው ሶስቱ ሀገሮች የተስማሙባቸው ሁለት የአማካሪ ድርጅቶች እንዳሉ ነው። ሶስቱ ሀገሮች የተስማሙባቸው ሁለት የአማካሪ ድርጅቶች የሉም። ያኛው የግብፅ ሀቲት ነው። ይህንን ሀቲት እንዳለ መውሰድ የተሳሳተ ነው። እነሱ አቅጣጫ ሀቲት አላቸው። የእነሱን ሀቲት እንዳለ ገልብጦ መውሰድ እና ለኢትዮጵያ ህዝብ ተደራሽ ማቅረብ ተገቢ ነው፣ ከአንድ ኢትዮጵያዊ የመገናኛ ብዙሀን የሚጠበቅ ነው ብለን አናስብም። የህዳሴውን ግድብ በተመለከተ ከግብፅ መገናኛ ብዙሃን አልፎ በፕሬዚደንቷም ጭምር ጠንከር ያሉ ሀሳቦች ይሰነዝራሉ፣ በኢትዮጵያ መንግስት በኩል ግን መለሳለስ ይታያል ተብሎ ለቀረበ ጥያቄ አቶ መለስ አለም ተከታይን ብሏል። ካይሮ ውስጥ ያሉ አንዳንድ የመገናኛ ብዙሃን ጉዳዮቹን ባጎኑ ቁጥር በዛ ዜማ አይደንስም። ኢትዮጵያ መንግስት ውረድ እንውረድ ማለት አይፈልግም። ኢትዮጵያ መንግስት የጀመረው የህዳሴ ግድብ ግንባታ አለ። የህዳሴ ግድብ ግንባታ መሬት ላይ ያለ ሀቅ ነው። ማንም ወገን ሊያስቆመው የሚችል ፕሮጀክት አለም። ፍትሐዊ ያልሆኑ ውሎችን ኢትዮጵያ ውስጥ የነበሩ ተከታታይ መንግስታት አልተቀበሏቸውም። ይህም መንግስት አይቀበልም። ከዛ ውጭ መገናኛ ብዙሀን ፍጆታ ተብለው በሚሰጡ እንካ ሰላንትያዎች ውስጥ መንግስት ለመግባት ፍላጎት የለውም። ቃል አቀባዩ በመጨረሻም ጠቅላይ ሚኒስትር ኃይልማርያም ደሳለኝ በግብፅ በቅርቡ ይፋዊ ጉብኝት እንደሚያደርጉ አክለው ገልጿል። ለዶች ቨለራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም